የማኅበራዊ መገናኛ ዘዴዎች ቅኝት። አዲስ አበባ በሚገኘው የአፍሪቃ ኅብረት ቅጽር ግቢ ከእንግዲህ የጋናው የቀድሞ ፕሬዝዳንት የከዋሜ ንክሩማ ሐውልት ብቻውን አይቆምም። የአፍሪቃ ኅብረት፣ የያኔው የአፍሪቃ አንድነት አባት የሚባሉት ኢትዮጵያዊው አፄ ኃይለ ሥላሴም ሐውልት እንዲቆም ወስኗል። ከሁለቱ የፓናፍሪቃ አቀንቃኞች በተጨማሪ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ሐውልትም በቅጽር ግቢው እንዲቆም ተወስኗል። የበርካቶች መነጋገሪያ ሆኗል። የኢትዮጵያ የትምህርት ጥራት እያሽቆለቆለ መሆኑን የሚገልጥ ዘገባ ሌላው የሰሞኑ የማኅበራዊ መገናኛ አውታሮች አብይ ርዕስ ነበር። እንቃኘዋለን። አብራችሁን ቆዩም የአፍሪቃ ህብረት የዛሬ አምስት ዓመት ግድም ለጋናው የቀድሞ ፕሬዚዳንት ክዋሜ ንክሩማህ ያስቀረጸውን ሐውልት አዲስ አበባ በሚገኘው ቅጽር ግቢው አስመርቆ ይፋ ሲያደርግ በብዙዎች ዘንድ ቅሬታ አስነስቶ ነበር። ቅሬታው የጋናው ድህረ ቅኝ ግዛት የመጀመሪያ ፕሬዝዳንት ለምን ሐውልት ተሰራላቸው በሚል አልነበረም። ሐውልቱ የዚምባብዌው ፕሬዝዳንት ሮበርት ሙጋቤን አንድ ሰሞን ለማህበራዊ መገናኛ አውታሮች ስላቅ እንደዳረገው ምስል ግራ በተጋባ ቅራጺ ተቀረጸ ተብሎም አይደለም። የብዙዎች ቅሬታ ለአፍሪቃ ህብረት መመስረትና መቆም ዋነኛ ባለውለታ ተደርገው የሚጠቀሱት የኢትዮጵያው የመጨረሻ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በመዲናቸው በአዲስ አበባ የመዘንጋታቸው ነገር ነበር። ይህን የታዘበው ዘካሪያስ ዘላለም በትዊተር ገጹ በእንግሊዝኛ ቋንቋ እንዲህ ብሏል የአፍሪቃ የዲፕሎማሲ ኃይል እንዲዋሃድ ማን ሚና እንደተጫወተ በግልጽ እንናገር ከተባለ ያ ለኃይለ ሥላሴ በደንብ ይገባቸዋል፣ ብሏል ዘካሪያስ። ንጉሡ የመጀመሪያውን የወሎ ረሃብ ችላ ያሉ አምባገነን መሪ እንደነበሩ በማከል ሆኖም ለአፍሪቃ ሕብረት የጣሉት መሠረት ግን እውቅና ተነፍጎት ሊታለፍ እንደማይችል ያስረግጣል። ሌሎች አስተያየት ሰጪዎች የአፄ ኃይለ ሥላሴን የአፍሪቃ አንድነት ተጋድሎ ወደ ጎን በመግፋት አገሪቱ በጣሊያን ፋሽስት ጦር ስትወረር ጥለው ኮብልሏል፣ ለራሳቸው ዝናም ሲበዛ ለፍቷል ሲሉ ኮንኗል። ብዙዎች ግን በተመሳሳይ ሐውልቱ ለንጉሱ መታሰቢያ መሰራቱ ይገቧል የሚል ሀሳብ ሰንዝሯል። ዳሩ ቤስት በትዊተር ገጹ በእንግሊዝኛ ባሰፈረው ጽሑፍ አፄ ኃይለሥላሴ ለአፍሪቃ አንድነት የነበራቸውን ታታሪነት ገልጧል። ንጉሥ ኃይለሥላሴ የአፍሪቃ መሪዎችን እስከ ሌሊቱ ዘጠኝ ሰዓት በማነጋገር ካዛብላንካ ምናምን እያሉ ለሦስት መከፋፈላቸውን እንዲያቆሙ አሳምኗቸዋል ሲል ጽፏል። የዛሬ አምስት ዓመት የጋናው ፕሬዝዳንት ከዋሜ ንክሩማ ሐውልት እንዲቆም በማድረግ የኃይለ ሥላሴን ሆን ብሎ እንዲዘለል አድርጓል ሲልም የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ኮንኗል። የአፍሪቃ ሕብረት ለቀድሞ ጠቅላይ ሚኒስትር መለስ ዜናዊም በቅጽር ግቢው ሐውልት ለማቆም መወሰኑ በርካቶችን በተቃራኒ ጎራ አሰልፎ አከራክሯል። ምናልባት ከፌስቡክ የመረጥናቸው ተከታዮቹ አስተያየቶች የተቃርኑ ሀሳቡን የሚያጎሉ ይመስላሉ። መለስ ዜናዊ ምን ቤት ነው በአፍሪቃ ብረት ሀውልት የሚቆምለት? ሲል ይንደረድራል። ሰማኝ ጋሹ አበበ በፌስቡክ ገጹ እንደምገምተው ህወሓት ለሀይለስላሴ ሀውልት የምታቆሙ ከሆነ ለመለስም ካላቆማችሁ አንፈቅድም በማለቱ መሆን አለበት። ትንሽ ቆሎ ይዘ ካሻሮ ተጠጋ ነው ነገሩ የሚለው ሰማኝ፣ የጥላቻ ፖለቲካ ማንዲስ ሲል የገለጻቸው የመለስ ዜናዊን ሀውልት ለፓን አፍሪካኒዝም እድገት ከፍተኛ ተጋድሎ ካደረጉት ከአጼ ኃይለሥላሴና ከኳሜ ንኩሩማ ጎን ቆሞ ማየት ያበሳጫል ሲልም ውሳኔውን በጽኑ ተቃውሟል። አዲሱ ቸኮል በፌስቡክ ገጹ ባሰፈረው ጽሁፍ ለመለስና ለቀዳማዊ ኃይለሥላሴ ሀውልት እንዲሰራ መወሰኑን ተከትሎ የቀዳማዊ ኃይለሥላሴ ላይ አንድም ተቃውሞ አላየውም፣ የመለስ ላይ ግን አይቻለው ሲል ይንደረደራል። ችግሩ ለመለስ ሀውልት እንዲሰራ የተወሰነው የአፍሪካ ህብረት አዲስ አበባ እንዲቆይ አድርጓል መባሉ ነው። ሀውልት እንዲሰራለት መነሻ የሆነው ግን እሱ አይደለም ሲልም አዲሱ ምክንያቶቹን ያብራራል። መለስ አፍሪቃ አንድነት ድርጅት ወደ አፍሪቃ ህብረት በሚቀየርበት ሂደት ትልቅ ሚና ነበረው በማለት ይቀጥላል። አዲሱም ትልቅ ያለውን ሚና ግን በጽሁፍ አልጠቀሰም። ቀጥሎ የአፍሪቃ አጀንዳ በነበረው ኔፓድም ፊት አውራሪ ነበር። በአየር ንብረት ለውጥና የጸረ ድህነት ዓለም አቀፍ ዘመቻዎች ከማንም በላይ የአፍሪቃ ድምፅ ሆኖ አገልግሏል። በዘመናችን አፍሪቃን በተመለከተ በዓለም አቀፍ መድረኮች የመለስን ያህል የታገለ የተደራደረ የለም እውነቱ ይሄ ነው ብሏል አዲሱ። በአንድ ወቅት አቶ መለስ በተለይ ያለም የሙቀት መጠን መጨመርን አስመልክቶ በነበረው ድርድር አፍሪካን የሚጎዳ ስምምነት ፈጽሟል፣ ለበለጸጉት ሀገራት የሚጠቅም ውሳኔንም ተቀብሏል በሚል በማህበራዊ መገናኛ ዘዴዎች የትችት ርዕስ ሆኖ ነበር። በኢትዮጵያ የትምህርት ጥራት ማሽቆልቆልን አስመልክቶ አዲስ አድማስ ጋዜጣ ለንባብ ያበቃው ጽሁፍ በማኅበራዊ መገናኛ አውታሮች የብዙዎች መነጋገሪያ መሆን የቻለ ሌላኛው ርዕስ ነበር። የትምህርት ጥራቱ በአስደንጋጭ ሁኔታ አሽቆልቁሏል ተባለ በሚል ርዕስ ነው ጽሁፉ የቀረበው። የስምንተኛ ክፍል ተማሪዎች ማንበብና መጻፍም ሆነ ሂሳብ ማስላት አይችሉም፣ የኮሌጅ ተመራቂዎች የስምንተኛ ክፍል ፈተናን በብቃት ማለፍ አልቻሉም እያለ ይቀጥላል ጽሁፉም የአገሪቱ የትምህርት ጥራት ከዓለም አቀፉ መስፈርት እጅግ ያነሰ ደረጃ ላይ እንደሚገኝ ያተተው ዘገባ በማህበራዊ መገናኛ ዘዴዎች በርካቶች በቀጥታ አስተያየት እንዲሰነዝሩ አድርጓል። መንግስት ቁጥር ላይ እንጂ ጥራት ላይ አይሰራም፣ ትውልድ በትምህርት ቢደኸይ ቁብ አይሰጠውም የሚሉ አስተያየቶች ጎላ ብለው ወጥቷል። ይኸው ርዕስ በዶሼቬሌ የፌስቡክ ገጽ ላይ ለውይይት ቀርቦ ነበር። በርካታ የጽሁፍና የድምፅ አስተያየቶች ደርሰውናል። በጥራት ጉዳይ ብሔራዊ ውርደት ላይነን ይላል አብይ ግርማ የተባለ የዶቼቬሌ የፌስቡክ ተከታታይ። አብይ ይህን ያስባለው ምክንያት ሲገልጥም እንዲህ በማለት ይቀጥላል። ለምሳሌ በዚህ ስራ አተምሮ ስራ ላይ ያለ አንድ ባልደረባዬ እኚህ መሪ ማን ናቸው ብዬ ጠይቀው አፄ ኃይለሥላሴ ናቸው አለኝ፣ ሲልም ጽሑፉን ከምስል ጋር አያይዞ አቅርቧል። ምስሉ ላይ አፄ ቴዎድሮስ ከነጉንጉ ናቸው፣ ጦርና ጋሻ ይዘው እንደተኮሳተሩ ይታያል። እስኪያሁን ደግሞ በዋትሳፕ አድራሻችን በድምፅ የደረሱን መልእክቶችን እናሰማችሁም። የትምህርት ጥራቱ በጣም ከሚገባው በላይ ሙቷል። እኔ እንደ ሁለተኛ ደረጃ መምህርነቴ ተማሪዎች ብቁ ሳይሆኑ ከታች ጀምሮ ምንም መጻፍ ሳይችሉ ስምንተኛ ክፍል አልፈው ወደ አይስኩል የሚመጡበት ሁኔታ አለ። ይህም ደግሞ ካለው የትምህርት ስርዓት ይመጣ ይመስለኛል። ምክንያቱም አንድ መምህር እነዛን ተማሪዎች አልበቁም ብሎ ከጣለ የተለያዩ ጣጣዎች ነው የሚመጣበት። ምክንያቱም ከፍተኛ መከራና ችግር ነው በሱ ላይ የሚመጣው አንድ ተማሪ ማብቃት ነው እንጂ መጣል አይቻልም የሚለው ደረጃ ደርሷል። ተማሪውም ደግሞ የመማር ፍላጎቱ በጣም የወረደና በጣም የሞተ የሚለው ደረጃ ደርሷል። እና በአጠቃላይ የትምህርት ስርዓቱ ወይም የትምህርት ጥራቱ በጣም አስኪ አስኪ የሆነ ደረጃ ነው ያለው፣ የአሁኑ ሁኔታ ማለት ነው። ወደፊት ወረቀት ይዞ ግን መሀይም የሆነ ትውልድ ነው የሚጠብቀን። እንደ እኔ እንደምኖርበት አካባቢ በጣም አሳሳቢ ነው። ምን አይነት ችግሮች አሉ? በቃ በተጓዳኝ ነገሮችን ከማወቅ የማንበብ መጻፍ የሲስተም ላይ ነው ችግሩ ብዬ ነው የማስበው እንጂ ተመራቂ መምህራን አንደኛ ደረጃ ተማሪዎችን ለማስተማር እውቀት ያንሳቸዋል የሚል እምነት የለኝም። ዶክተር ታዬ በየነ ነበራለሁ ከኖርወይ የትምህርት ጥራትን በተመለከተ ለረጅም ጊዜ የተከራከርንበት ጉዳይ ነው። ግን ያው ሰሚ ጠፋ። ችግሩ ከመምህራን ጋር ብቻ የተያያዘ አይደለም። ዋናው ችግር በከፍተኛ ትምህርት ተቋማቶቻችን ውስጥ የገባው ፖለቲካ ነው ብዬ ነው የማስበው በግሌ ፖለቲካው መምህራን እርስ በርስ እንዲፈራሩ፣ ተማሪዎችም የሚቀጠሩት አባሎች ብቻ ናቸው በማለት በትጋት እንዳያጠኑ ነው በርዘጋ በጣም ያሳዝናል። መምህራኖች ተማሪዎች እንደውም ወጥተው ቢሄዱላቸው ደስ ይላቸዋል። አብዛኛውን ጊዜ እንደውም ጫት ይዘው ዛፍ ስር የሚገኙ መምህራኖች ይኖራሉ። እኔ ባለሁበት አካባቢ አሁን በጣም ከባድ ነው ማለት ይቻላል። ኤለመንተሪ ስም አለ የስምንተኛ ክፍል ሂሳብ መመራቸው ማስበ በእንግሊዘኛ ሲያስረዳ ምንም ሂሳብ ጎበዝ እንደሆነና እንግሊዘኛው ኮርጆ እንደተፈተነ ማለት ነው እንዳለፈ ነበረ ሲነግር የነበረው ለተማሪዎች፣ እና በጣም ያስገረመኝ ነገር ይ ነው። የትምህርት ጥራትን ለማስጠበቅ አንደኛ ብቃት ያላቸው መምህራን በተገቢው የክፍል ደረጃ ላይ ሰልጥነው መመደብ አለባቸው። ሁለተኛ ለመምህሩ ጥራት ያለው እና ስራውን የሚያከብር መምህር ለመፍጠር ለመምህሩ ክብር መሰጠት አለበት። ክብር ማለት አንደኛ የተሻለ ጥቅም ሊያገኝ ይገባል። ምክንያቱም መምህር ማለት ዜጋን የሚቀርጽ እስከሆነ ድረስ ለሱ ለየት ያለ ጥቅም መሰጠት አለበት ብዬ አምናለሁ። ባጭር መልእክት መቀበያ ስልክ ቁጥራችን ከኢትዮጵያ የደረሰ መልእክት እንዲህ ይነበባል። ሰላም ዶቼቬሌዎች፣ የኢትዮጵያ ትምህርት በገደል ላይ ፈረስ መጋለብ እንደማለት ነው። ዮኒ ከመርሳ ሰሜን ወሎ የዩናይትድ ስቴትሱ አድማጫችን የላክልን የአጭር መልእክት ደግሞ ሆን ተብሎ አገርንና ትውልድን ለመግደል የሚደረግ ያሻጥር አካል መሆኑን ልብ ሊሉ ይገባል ሲል ይንደረደራል። አብዛኛው መምህር ከመደበኛው ስራው ይልቅ በፕሮፓጋንዳና በጆሮ ጠቢነት ተመድቦ የሚሰራ ነው ሲልም ጽሁፉን ያጠቃልላል። አድማጮች፣ ሁለት ርዕሰ ጉዳዮችን ያስተነተንበት የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።